የኦሮሚያና የሱማሌ ክልሎች በወሰን ጉዳይ ውዝግብ ውስጥ ሲገቡ በዚህ ዓመት የተከሰተው የመጀመሪያው አይደለም። ቀደም ሲል ተመሳሳይ ችግሮች ተከስተው ጉዳዩን ለመፍታት ህዝበ ውሳኔ እስከ ማካሄድ ሁሉ ደርሰው ነበር። በ1997 ዓ ም የተካሄደው ህዝበ ውሳኔ በሁለቱ ክልሎች ወሰን የሚገኙ 422 ቀበሌዎችን አካቷል። ከዓመታት በኋላ በድጋሜ በአገረሸው የአካባቢ ይገባኛል ጥያቄ ከወራት በፊት የበርካቶችን ሕይወት የቀጠፈ ግጭት መከሰቱ ይታወሳል። ሁለቱ ክልሎች በፕሬዝደንቶቻቸው አማካኝነት ትላንት የፈረሙት ስምምነት የቀድሞ ህዝበ ውሳኔ ላይ የተንተራሰ እንደሆነ የኦሮሚያ ክልል የአስተዳደርና ጸጥታ ምክትል ቢሮ ኃላፊ አቶ አለማየሁ እጅጉ ለዶይቸ ቨለ ተናግረዋል። በትላንትናው ለት ህዝቡ ወደ መረጠውና በሪፈረንደም ያረጋገጠውን የሁለቱ ክልል አመራሮች ያንን የህዝቡ ፍላጎት ወደ ተግባር የመቀየር የፍርማ ስምምነት ነው ዋናው አጀንዳው ማለት ነው። በስምምነቱ መሰረት በቀጣይ ሶስት ወራት የወሰን ማካለል ይካሄዳል ተብሏል። ለዚህም የሚረዳ የሁለቱን ክልል ፕሬዝደንቶች፣ የሀገር ሽማግሌዎችና ባለሙያዎችን የያዘ የቴክኒክ ኮሚቴ መቋቋሙን አቶ አለማየሁ ተናግረዋል። የቴክኒክ ኮሚቴው ህዝቡ የመረጠውን በደንብ አጥንቶ የሁለቱን ክልሎች ሊያግባባ የሚችል ውሳኔ ይወስዳል ይላሉ አቶ አለማየሁ። የወሰን ማካለሉ የሚካሄድባቸው በሰባት ዞኖች በሚገኙ 147 ቀበሌዎች ነው። አሁን ሰባት ዞኖች ከኦሮሚያና ኢትዮጵያ ሱማሌ ጋር የሚያዋስኑ ምስራቅ ረርጌ፣ ምዕራብ ረርጌ፣ ባሌ፣ ጉጂ፣ ቦረና እነኚህን ነው የሚያካትተው። እነኚህ ጋር እንግዲህ የሚዋስኖች አሉ። የሁለቱ ክልሎች ወረዳዎች አሉ። ጥያቄ ስነሳባቸው የነበሩ አሉ። ያንን ጥያቄ ከበላይ ወይም ከተወሰነ መንግስት አካል ሳይሆን ህዝቡ ነው ያንን ወደዚህ ይሻለኛል ብሎ የሚወስነው። ያን የተወሰነውን ነው ወደ ተግባር ለመቀየር ለአስተዳደር አመቺ በሚሆን በጥናት ላይ የተመሰረተ ያንን ውሳኔና ምርጫ መግለጫ በማያፋልስ ያንም መሰረት አድርጎ ለቀጣይ ስኬታማ ይሆናል ተብሎ የታመነበት ነው የሁለቱ የጋራ ስምምነት። ስምምነቱን የኦሮሚያ ክልል ፕሬዝደንት አቶ ለማ መገርሳ ድል ሲሉ የጠሩት ሲሆን፣ ከአሁን በኋላ የሰው ሕይወት እንዳይጠፋ ሲባል የተደረገ መሆኑን ገልጸዋል። የአስተዳደርና ጸጥታ ምክትል ቢሮ ኃላፊው ስምምነቱ በመዘግየቱ ለበርካቶች ሞት ምክንያት መሆኑን ያስተጋባሉ። በሁለቱ ክልሎች መካከል በነበረው ግጭት በሁለቱም ወገኖች በርካቶች መሞታቸውን ቢናገሩም በቁጥር ከመግለጽ ተቆጥበዋል። አንደኛ መዘግየቱ ራሱ ትልቅ ስህተትና ይሄ ሁሉ ጥፋት በተለየ ሰው ህይወት መዘግየቱ ዋና መንስኤ ነው የሚል በደንብ ታይተዋል። እንደገና ደግሞ ለጠፈው ህይወት የሚጠየቁ አካላትም በዝርዝር ከሁለቱም ክልል እንደ ቡድንም እንደ ግልሰብም ያጠፉት በህግ የሚጠየቁበት አካሄድ አለ እሱም አለ። ጠቅላይ ሚኒስተር ኃይለማርያም ደሳለኝም ትላንት በጽህፈት ቤታቸው ለጋዜጠኞች በሰጡት መግለጫ በሁለቱ ክልሎች መካከል ለነበረው ግጭት ተጠያቂዎች የሆኑ አካላት በህግ እንደሚጠየቁ ተናግረዋል። በዚህ ችግር መንስኤ አካላት የሆኑ ሁሉም ወንጀል የሰራ ሁሉ በወንጀል መጠየቅ አለበት። ወንጀል ሰርቶ ምንም ምክንያት ማቅረብ አይቻልም። የሰው ህይወት ተኩሰህ ገድለህ ስታበቃ በዚህ ምክንያት ነው ተኩሼ የገደልኩት ብለህ ምክንያት ማቅረብ አትችልም። ማንም ሰው የሰውን ህይወት ያጠፋ ሰው መጠየቅ አለ ስለዚህ የሰው ህይወት ደመ ከልብ ሊሆን አይችልም። ከዚህ አኳያ መረጃዎቹ ህግ ፊት ቀርበው ተጠያቂ የሚያደርጉ መረጃዎች ያሉ በመሆኑ በዚህ ላይ የተሳተፈ አካል በሙሉ ተጠያቂ የሚሆንበት ስርዓት ይቀጥላል ማለት ነው።